እግዚአብሔር አምላካችንን በጣም እናመሰግናለን። ዛሬ ደግሞ የዮሐንስ ወንጌል ምዕራፍ 10 ባለፈውም ዮሐንስ ወንጌል ምዕራፍ 10 ነው አይተን የነበረው። እኔ መልካም እረኛ ነኝ የሚለውን ቁጥር 11 እና ቁጥር 15 ላይ እንደገና ተጽፏል። እነዚህን ቁጥሮች በተመለከተ አብረን የምናየው የእኔ ነኝ አንዱ ክፍል ነው። እግዚአብሔርን እናመሰግናለን። አጭር ጸሎት እንጸልይ። ቅዱስና ታላቅ የሆንክ የዘላለሙ ንጉስ እግዚአብሔር አምላካችን በጣም ቸር ታላቅ ቅዱስ ነህና እናመሰግናሃለን። አንተ ቸርነትን አብዝተህ በህይወት ጠብቀህን በፊትህ አለንና ክብር ላንተ ይሁን። አምልኳችንን ሁሉ እየተቀበልክ ስለሆነ እናደንቀሃለን። እግዚአብሔር አምላካችን ሆይ አሁን ደግሞ ከቅዱስ ቃልህ እንድታስተምረን ጊዜያችንን እንድትባርክ በህይወታችን ያንተን ታላቅ እውነት እንድትተክልልን በመንፈስ ቅዱስ አማካኝነት በመካከላችን ከፍ ከፍ እንድትል እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ባለፈው እንደተናገርኩት ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ ሰባት ጊዜ ዮሐንስ ወንጌል ላይ ብቻ እኔ ነኝ የሚሉ ሀረጎችን ተናግረዋል እና ዛሬ የምንመለከተው አራተኛውን ነው። ትዚላችሁ እንደሆነ የመጀመሪያው ምዕራፍ ስድስት ላይ እኔ የህይወት እንጀራ ነኝ ብሎ ጌታ ኢየሱስ ተናግሯል። ቀጥሎ ምዕራፍ ስምንት ላይ ደግሞ እኔ የዓለም ብርሃን ነኝ ብሎ እኔን የሚከተለ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነበር። ሶስተኛውን ደግሞ ባለፈው ሳምንት ነው ያየ ነው ቁጥ ምዕራፍ 10 ላይ እኔ የበጎች በር ነኝ ብሎ በሱ ውስጥ የሚገባ እንደሚድን መሰማሪያ እንደሚያገኝ ተናግሯል። እዚሁ ምዕራፍ 10 ላይ ነው ጌታ ኢየሱስ ክርስቶስ ከቁጥር 11ና ቁጥር 15 ላይ በመደጋገም ነው ጌታ ኢየሱስ እኔ የመልካም እረኛ ነኝ የሚለውን ነገር የተናገረው እና ቁጥር 11ን እስከ ቁጥር 15 ያለውን አነብላችኋለሁ። እንደዚህ አለ ጌታ ኢየሱስ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው ለበጎቹም የእሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ስለ በጎቹ ስለማይጎደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ ብሎ ጌታ ኢየሱስ ቀጠለ እና እንግዲህ እንደምታዩት ጌታ ኢየሱስ ከተናገራቸው ሰባቱ እኔነኞች ይሄ አራተኛው እኔ ነኝ ነው። እነዚህን ነገሮች ማወቅ በጣም አስፈላጊ ነው። አንደኛ የጌታ የኢየሱስ ክርስቶስን ማንነት እንድናውቅ ይረዳናል። ባለፈው በተደጋጋሚ ተናግሬያለሁ። ዘጸአት ምዕራፍ 3 ቁጥር 14 ላይ የመጀመሪያው እኔ ነኝ የሚለው ቃል እግዚአብሔር ስሙን ያስተዋወቀበት ቃል ነው እና የእንግሊዝኛው አይ አም ዛት አይ አም ነው ያለው። እግዚአብሔር ሙሴ በቁጥቋጦ ጋ እግዚአብሔርን ሲያነጋግር፣ ኦኬ እኔ ወደ ግብጽ እሄዳለሁ፣ ግን እስራኤላውያን ግብጽ ያሉት ማን ላከህ ብለው ቢጠይቁኝ ስሙ ማን ነው ቢሉኝ ማን ልበላቸው ብሎ ሲናገር አይ አም ዛት አይ አም ነው ያለው፣ እኔ ነኝ። ያ እኔ ነኝ ነው ያለው እና ይሄንን ነው ቀጥታ ጌታ ኢየሱስ አዲስ ኪዳን ላይ እኔ ነኝ እያለ የተናገሩ ማንም ሰው በማንነቱ እኔ ነኝ ብሎ ጌታ ኢየሱስ በሚናገረው መልክ መናገር አይችልም። ጌታ ኢየሱስ ክርስቶስ እኔ ነኝ ነው፣ ያ የጥንቱ እኔ ነኝ ማለት በማንም ላይ የተመሰረተ ሕልውና የለውም፣ በራሱ ላይ የተመሰረተ ሕልውና ነው ያለው። እኛ በምግብ ላይ የተመሰረተ ሕልውና አለን፣ በነፋስ በአየር በፀሐይ በሁሉ ነገር ጌታ እግዚአብሔር ግን በዚህ ላይ የተመሰረተ ማንነት የለውም እሱ የሁሉ ነገር ፈጣሪ ነው እና ጌታ ኢየሱስ ይህንን ሲል አካባቢው የነበሩ ሰዎች በደንብ ያውቃሉ አሁን በኋላም እዚህ ጋር በመጨረሻ አካባቢ አንተ ራስህን እግዚአብሔር ስለማድረግህ ነው ልንወግርህ የተነሳ ነው ብለው እግዚአብሔር ነኝ እያለ እንደሆነ ይናገር እንደነበረ ፈሪሳውያን የሃይማኖት አለቆች የሃይማኖት መሪዎች ሲናገሩ ነበር እና ታዲያ ጌታ ኢየሱስ ክርስቶስን መከተል ማለት ዝም ብሎ ሃይማኖተኛ መሆን አይደለም። ጌታ ኢየሱስ ክርስቶስን መከተል ማለት ከህያው እግዚአብሔር ጋራ ጤናማ፣ ትክክለኛ፣ እውነተኛ ግንኙነት ይዞ መኖር እና የእግዚአብሔር ተከታይ መሆን ማለት ነው። እንግዲህ ጌታ ኢየሱስ መልካም እረኛ አለና እኔ ነኝ ነው ብሎ የተናገረው መልካም እረኛ ሌላ ቦታ ፈልጉ አላለም። እኔ ራሴ ነኝ መልካም እረኛ እና እንደገና ደግሞ ደግሞ ቁጥር 15 ላይ መልካም እረኛ ብሎ እንደገና እኔ ነኝ ብሎ ተናገረ። እና ስለዚህ ስለ እረኝነቱ እረኛ በመሆኑ አኳያ ጥቂት ነገሮችን ዛሬ ደግሞ እናያለን። እንግዲህ የህይወት እንጀራ እሱ ከሆነ የዓለም ብርሃን እሱ ከሆነ የህይወት በር እሱ ከሆነ ደግሞ መልካም እረኛ እሱ ከሆነ ጌታ ኢየሱስን መጠጋት በጣም አስፈላጊ ነው ማለት ነው በብዙ ነገር ይጠቅመናል ማለት ነው። እና እንግዲህ ነገሩን ለመቀጠል ስነሳ በመጀመሪያ የምናገርበት ነጥቤ እረኝነት የሚለውን ጥቂት ነገር ልናገርበት እፈልጋለሁ። የመጀመሪያው ነጥቤ እዛ ላይ ነው ያለው። እና እንደ ምናልባት ብዙዎቻችሁ ታውቃላችሁ፣ በጥንቱ ዓለም ጌታ ኢየሱስ ክርስቶስ በነበረበት ጊዜ፣ እስካሁኑ እስከ ዘመናዊው ዓለም፣ ከዛም በፊት በነበሩት ዘመናት እረኝነት ታላቅ ክብር የነበረው ስራ ነበር። እና ብዙ መጽሐፎች የጥንት ታሪኮችን ብታነቡ እረኝነት በማህበረሰብ ውስጥ ዋጋ ያለው የከበረ ስራ እንደነበረ ይታወቃል። እና በእርግጥ አድካሚ ነው እረኝነት እና ኃላፊነት ያለበት ስራ ነው። እና በእረኝነት የሚሰለጥኑ የሚማሩ ሰዎች ነበሩ። እና የጥንቱ ዓለም ታዲያ ቅድም ለመጥቀስ ሞክሬያለሁ፣ በስነ ጽሑፋቸው እረኝነትን ያወድሱ እና ያከብሩት እንደነበረ ብዙ ስነ ጽሁፎች ታውቀዋል። ታዲያ እነዚህ እረኝነት ላይ የተሰማሩ ሰዎች ብዙዎቹ ግን ሀብታሞች ነበሩ። ለምሳሌ አሁን ኢዮብን መጥቀስ ትችላላችሁ። በጣም የናጠጠ ሀብታም ነበር። መጽሐፍ ቅዱስ ላይ አብርሃም ከብቶች እረኝነት ላይ የተሰማራ ህይወት ነበረው እና በጣም የናጠጠ ሀብታም እንደነበረ ማሰብና መገመት ትችላላችሁ። ዳዊት ንጉሱ ከንጉስ ንጉስነት ላይ ከመቀመጡ በፊት የአባቱን ከብቶች ይጠብቅ ነበር። በጣም ኃላፊነት በነበረው ስራ ላይ ተሰማርቶ እንደነበረ እናያለን። ግን እረኝነት የሚባለውን ነገር ራሱን ስንመለከት አንዳንድ ነጥቦችን እንድናይ ይገባናል። እረኝነት ማለት ጥበቃን፣ እንክብካቤን፣ ማሰብን፣ መጠንቀቅን በትክክል የምናግዳቸው እረኛ የሆንላቸው ነገሮች መመገባቸውን ጤናቸው መጠበቁን ሁሉን ነገር በሁሉ አቅጣጫ የሚያስብ የሚጠነቀቅ ስራና ተግባር ነው። ዝም ብሎ ነገር አይደለም። የሰነፎች ስራ አይደለም። የእረኝነት ስራ እና የጠንቃቆች ስራ ነው። አሁን አዲስ ኪዳን ላይ የጌታ ኢየሱስ ክርስቶስ በተወለደበት ሌሊት በሜዳ ከብቶቻቸውን የሚጠብቁ እረኞች ነበሩ እና መልአኩ መላእኩ መጀመሪያ ተገልጦ አናገራቸው። ከዛ ብዙ መላእክት መጥተው እንደዘመሩላቸው ሉቃስ ወንጌል ምዕራፍ 2 ላይ ታነባላችሁ እና ሌሊትና ቀን ተግተው የሚሰሩ ሰዎች ስራ ነበረ እረኝነት። እና እረኝነት ባለቤትነትንም ያካተተ ስራ ነው። ኃላፊነትን ሐሳብን እቅድን እና እነዚህ ጥንቃቄዎችን ቅድምም ተናግረዋለው ያ ያካተተ የገዢዎችና የሕዝብ ግንኙነትን ለመግለጥ የዋለ አነጋገር ነበር። በእርግጥ ይሄንኛውን ሀሳብ ስናገር እግዚአብሔር እረኛ፣ ሕዝቡ ደግሞ የእሱ ተጠባቂ ሆነው ራሱ ቀርቦ እንደነበረ መጽሐፍ ቅዱስ ላይ እናያለን። ደጋግሜ የማነሳቸው ነገሮች አሉ። ቅድም ወንድማችን ቴዎድሮስ እያነበበልን፣ በጣም አስደናቂው የመጽሐፍ ቅዱስ ብዙ ሰዎች በቃል የሚያውቁት ክፍል መዝሙር 23 ነው። በነገራችን ላይ መዝሙር 23ም በቃላችሁ እንድታጠኑት አበረታታችኋለሁ። እና መዝሙር 23 እግዚአብሔር ረኛዬ ነው ብለው ነው የሚጀምረው። እና እግዚአብሔር ረኛዬ ነው ማለት ጠባቂዬ ነው፣ ተንከባካቢዬ ነው፣ እና የሚመለከተኝ አይኖቹን በእኔ ላይ የሚያደርግ ነው፣ እዛ ሰማይ ላይ ያለው የሚልን ሀሳብ ነው የሚያሰፍረው። እና በእርግጥ ቀጥላችሁ ቀጥላችሁ ብታነቡት እግዚአብሔር ረኛዬ ነው ብሎ የሚያሳጣኝ አንድም ነገር የለም ይላል። ምክንያቱም እግዚአብሔር ምንድን ነው እረኛ ነውና። ግን ይህንን ወደ ዝርዝር ነጥቦች ከመግባቴ በፊት አንድ ነገር ጠቆም ማድርጋችሁ ለማለፍ ፈልጋለሁ። ይሄ በዚህ በመጀመሪያው ስላይዴ ላይ እረኝነትን የተጸየፉ ህዝቦች የሚል ንዑስ ርዕስ አለኝ። መጽሐፍ ቅዱስ መቼም የማይናገረው ነገር የለም። ስለ ብዙ ነገር ይናገራል። ስለ ሰዎች አመለካከት አስተያየት፣ በጥንት ጊዜ አሁንም እንኳን ይናገራል እና በጣም የሚደንቅ ሆኖ ያገኘሁትን እረኝነትን የተጸየፉ ሰዎችን ባህሪ፣ እነማን እንደነበሩ ከመጽሐፍ ቅዱስ ላይ ላነብላችሁ ፈልጋለሁ። እዚህ ጋር ዘፍጥረት ምዕራፍ 46 ቁጥር 34 ላይ ዮሴፍ አባቱንና ቤተሰቡን ለንጉሱ ለፈርዖን ለግብፅ ንጉሥ ለማስተዋወቅ ሲመጣ ለቤተሰቦቹ የነገራቸው ነገር ነው እና ምንድን ያላቸው? ቁጥር 34 ላይ በግ ጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በጌሳም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎችህ ከብላቴንነታችን ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን ብላችሁ ንገሩት ለፈርዖን ብሎ ነገራቸው። ለምን ግብፃውያን ከብት ጠባቂ በግ ጠባቂ ስጋ ይበላሉ፣ ምንም ጥርጥር የለውም። ግን ከብት የሚጠብቁ እረኞች እርኩሶች ናቸው። ለነሱ ይሄ በጣም አስደናቂ እውነት ያለበት ነው። ይሄ የዓለማውያንን አጠቃላይ የዓለማውያንን አመለካከት፣ የዓለማውያንን ፍልስፍና፣ የዓለማውያንን ኃጢአተኝነት በግብፅ ምሳሌነት ውስጥ እንረዳለን። መጽሐፍ ቅዱስ ላይ እና ግብፃውያን በግ ጠባቂዎች ለነሱ እርኩሶች ናቸው። ምክንያቱም ጥበቃን፣ ስርዓትን እና በተወሰነ ክልል መመላለስን አለመውደዳቸውን ሁሉ የሚያሳይ ምሳሌያዊ ንግግር ነው። የእግዚአብሔር ሕዝብ ግን ጠባቂ አለው። በጠባቂው ትእዛዝ፣ በጠባቂው ምሪት፣ በጠባቂው ጥበቃ ውስጥ ነው የሚኖረው እስራኤል ግብፃውያን ግን እንደዛ አይነት ነገር መለማመድን ማየት አይፈልጉት። መረን ሁሉ ነገር አባትና እናት ኖ ምንም ምንም መከበር የለበትም። ስርዓት፣ እምነት፣ ምናምን የሚባል ነገር መከበር የለበትም። ይሄ በሙሉ ለእነሱ አጸያፊ ነገር ነው። ልቅ ስርዓት አልባ ህይወት መኖር የሚፈልጉ ሰዎች ምሳሌ ነው እና እንደዚህ እንደነበሩ እረኝነትን የተጸየፉ ህዝቦች እንደነበሩ የሚያሳይ በጣም የሚገርም ምሳሌ ነው። ይህንን ስታስቡ ስርዓትና ስነ ስርዓትን የሚጸየፉ ሰዎች በሙሉ ግብፃውያን አይነት ዓለማውያን እንደሆኑ መረዳትና ማወቅ በጣም አስፈላጊ ነው። ይሄ በከፍተኛ ደረጃ በዓለማችን ላይ ዘመቻ እየተደረገበት ነው። ቤተሰብ እንዲፈርሱሉ የተደረገበት ኃይለኛ እንቅስቃሴ ያለበት ነገር ነው። እኛ ግን እረኛ አለን። እረኛችን ማን ነው? እግዚአብሔር ነው። ጌታ ኢየሱስ ክርስቶስ ራሱ ምንድነኝ እያለን ያለው፣ እኔ መልካም እረኛ ነኝ። እኔ የበጎች የህዝቤ እረኛ ነኝ። በጎቼ ናውቃቸዋለሁ፣ እነሱም ያውቁኛል። በእኔና በነሱ መካከል ጥልቅ፣ ድንቅ፣ እውነተኛ የሆነ ግንኙነት አለ የእረኛና የተመሪ አይነት ግንኙነት እያለ ነው እና ሁለተኛው ነጥቤ ጋር ስመጣ ጌታ ኢየሱስ እረኛ ነው የሚል አንድ፣ ሁለት፣ ሶስት ስላይዶች ላይ አንዳንድ ነጥቦችን ላስቀምጥላችሁ ሞክራለሁ። በመጀመሪያ የእግዚአብሔርን እረኝነት እንድናይ ነው የምፈልገው። እግዚአብሔር ከብሉይ ኪዳን ጀምሮ በተለያየ ቦታ እረኛ እንደሆነ ተገልጿል። መዝሙር 23 ቅድም ተነቦልናል። እግዚአብሔር አለ ዘማሪው እረኛዬ ነው፣ የሚያሳጣኝ ነገር የለም። እግዚአብሔር የሚባለው አምላክ እረኛ ነው፣ የህዝቡ የፈጠራቸው ሰዎች እረኛ ነው። ዘካርያስ 13 ላይ እንደዚሁ ተጠቅሷል። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስት ላይ አዲስ ኪዳን ደግሞ እንደዚህ ተብሎ እንደተጠቀሰ አነብላችኋለሁ። በአንድ ወቅት እንደ በጎች ትቅበዘበዙ ነበር ብሎ ጴጥሮስ ተናግሮ፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ሆናችኋል፣ ተመልሳችኋል ብሎ ሲናገር ታያላችሁ። ድሮ ያለ እረኛ ነበራችሁ አንዱን እያያዛችሁ ሌላውን ነገር ስትለቁ በኃጢአት በአመፅ በልቅነት ስትኖሩ ነበር። አሁን ግን ጌታ ኢየሱስ ክርስቶስን በማግኘት ወደ አንድ አስደናቂ እውነት ውስጥ ገብታችኋል። ምንድን ነው የገባችሁት? ወደ ነፍሳችሁ፣ ወደ ውስጣችሁ እረኛና ጠባቂ ተመልሳችኋል። ይሄ በጣም አስደናቂ ነገር ነው ብሎ አንደኛ ጴጥሮስ ሁለት አምስት ላይ ሲናገር ታያላችሁ። ግን አንደኛ ጴጥሮስ ምዕራፍ አምስት ቁጥር አራት ላይ ደግሞ ጌታ ኢየሱስ ክርስቶስን እንደዚህ አቅርቦታል። ጴጥሮስ ምን አድርጎ አቀረበው መሰላችሁ? እኔ አለ ለቤተ ክርስቲያን ሽማግሌዎች ሲጽፍ፣ እኔ ከእናንተ ጋር አብሬ ሽማግሌ ነኝ እና ማለት ሽማግሌ የሚለው ቃል የቤተ ክርስቲያን ፓስተር፣ ሽማግሌ የቤተ ክርስቲያን መሪዎች፣ ሌላው ስማቸው እረኞች ነው። እና እኔ ከእናንተ ጋር እረኛ ነኝ ብሎ እነዚህ የቤተ ክርስቲያን መሪዎች ኃላፊነት እንዳለባቸው ሲነግራቸው እኛ ሁላችንም ያለ ነው ከእረኞች አለቃ ስር ነን። እኛ እረኞች ነን ግን የእኛ አለቃ ሌላ አለ። እሱ ማን ነው? ጌታ ኢየሱስ ክርስቶስ ነው ብሎ ሲነግራቸው ታያላችሁ። ና በእንግሊዝኛ እንደ ታወቀ አባባል አለ። የቤተ ክርስቲያን አገልጋዮች አንደር ዘሼፐርድ ነው ያሉት በትልቁ እረኛ ስር ነው ያሉት። እና የቤተ ክርስቲያን ፈላጭ ቆራጭ የሆነ ፓስተር የለም። ጌታ ኢየሱስ ክርስቶስን እያየ ነው ሰው ሁሉ ማገልገል ያለበት። እና ታዲያ ጴጥሮስ ጌታ ኢየሱስ ክርስቶስ የእረኞች አለቃ ነው ይለዋል። ዕብራውያን 13 ቁጥር 20 ላይ የእረኞች ትልቅ እረኛ ነው ብሎ ዕብራውያን ጸሐፊ ሲያቀርበው ታያላችሁ። ለዚህ ነው ጌታ ኢየሱስ እኔ አለና ምንድን ነኝ አለ መልካም እረኛ ነኝ። ትልቅ እረኛ ነው የእረኞች አለቃ ነው ጌታ ኢየሱስ ክርስቶስ እና ከዚህ ምንድን ነው የምንረዳው የሚለውን ስመለከት አንድ ስድስት ነጥቦች እንደ ሀይላይት ላቀርብላችሁ ፈልጋለሁ ጌታ ኢየሱስ ክርስቶስ እረኛ በመሆኑ እረኛ በጎቹን ስለሚያውቅ ጌታ ኢየሱስ ክርስቶስ በጎቹን ሙሉ ለሙሉ ያውቃል እረኛ በጎቹን ያውቃል ጌታ ኢየሱስ ክርስቶስ ደግሞ በጎቹን ያውቃል አማኞቹን በደንብ ያውቃል መቼም ይህንን ስናገር አንዳንድ ነገሮችን ልታስቡ ትችላላችሁ። አንዳንድ ሰዎች እግዚአብሔር ምንም ነገር የሚያውቅ አይመስላቸው። በዚህ በዚህ በቴዎሎጂው ዓለም ውስጥ ምን የሚባል ነገር አለ አንድ አንድ ራሱን የቻለ ትምህርት አለ። ዲስቶች የሚባሉ ወይም ዲይዝም የሚባል ትምህርት አለ። ምንድን ነው ያ? እግዚአብሔር የሚባለው አምላክ ሰማይና ምድርን ፈጠረና እንደዚሁ ተዋቸው። እና በሰማይና በምድር ውስጥና በሰው ህይወት ውስጥ ጣልቃ አይገባም። በጣም ርቆ ነው የሚኖረው። እና ምንም አይነት ነገር ምንስራ ጉዳዩ አይደለም የሚል ትምህርት አለ። ይሄ የስህተት ትምህርት ነው፣ ትክክለኛ ትምህርት አይደለም። እግዚአብሔር የኔና የናንተን ህይወት፣ የኔና የናንተን ነገር የሚያውቅ እውነተኛ እረኛ፣ ሁላችንን፣ ውስጣችንን፣ ሀሳባችንን፣ የጸጉራችንን ቁጥር እንኳን የሚያውቅ አምላክ ነው። ለዚህ ነው እዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ጌታ ኢየሱስ ሲናገር፣ ለህዝብ ስለ ህዝቡ ሲናገር፣ እግዚአብሔር ምን ብሎ ነው የተናገረው? ይሄ አንተ የሰጠኝ ሰዎች አማኞቼ፣ ያንተ ነበሩ፣ ለእኔ ሰጠሃቸው እና እኔ ደግሞ እያንዳንዳቸውም በግል በስም አውቃቸዋለሁ የሚልን ሀሳብ ሲናገር ነው የምታዩት ኢሳያስ 49 ላይ አንዳንድ ረ ብዙ ብዙ ጥቅሶች አነባለሁ ዛሬ ኢሳያስ 49 ላይ ምን ተብሎ ተጽፏል ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ጽዮን የእግዚአብሔር ህዝብ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ህፃኗን ትረዛ ዘንድ ትችላለችን አለና አሁን እሷ ትችል ይሆናል። ሰዎች እንደዛ ሊያደርጉ ይችሉ ይሆናል። እኔ ግን አልረሳሽም። እውቀቴ ሰፊ ነው። አስታውስሻለሁ፣ አስብሻለሁ፣ አውቃችኋለሁ እያለ ነው ጌታ ኢየሱስ የሚናገረው። እዚህ ቀጥሎ እዚሁ ምዕራፍ 10 ላይ ቁጥር 15ን ባነብላችሁ፣ መልካም እረኛ እኔ ነኝ አለና አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ የእኔም በጎች ደግሞ ምን ያደርጉኛል ያውቁኛል ብሎ ተናግሯል ጌታ ኢየሱስ ክርስቶስ እረኛ ስለሆነ እያንዳንዳችንን በስም በመልክ በቅጥነት በውፍረት በፀጉር በሁለመናችን ያቀናል ከኛ አንድም የተሰወረ የለም በሁለተኛ ደረጃ የምናገርበት ነጥቤ የሚቀጥለው ስላይድ ላይ ሄጄ እረኛው በጎቹን ይመግባል እረኛ ዋና ትኩረቱ የበጎቹ መመገብ፣ የበጎቹ ጤንነት፣ የበጎቹ ከሲታ አለመሆን፣ ወፍረው ደህና ሆነው መመላለሳቸው ነው። ስለዚህ እረኛ በጎቹ መመገባቸውን እርግጠኛ መሆን ይፈልጋል። በጥንቱ ጊዜ ጌታ ኢየሱስ ክርስቶስም ልክ እንደዛ ነው። ቤተ ክርስቲያን መተን፣ ጨፍረን፣ ዘለን እንድንሄድ ይሄ የእግዚአብሔር ፈቃድ አይደለም። ቤተ ክርስቲያን መተን የእግዚአብሔርን ቃል በደንብ ሰምተን በእግዚአብሔር ቃል ተሞልተን በእግዚአብሔር ላይ ተስፋችንን አድርገን መንፈሳዊ ሕይወታችን ጤናማ እንድትሆን ይፈልጋል። ይሄ የነፍሳት መመገብ ነው የሚባለው እና ለዚህ ነው መዝሙር 23 ላይ እግዚአብሔር እረኛዬ ነው አለና ዳዊት ምን ያደርገኛል አለ። በለመለመ መስክ ያሳድረኛል። በለመለመ መስክ በጎች ምን ያደርጋሉ? ይበላሉ። በለመለመ መስክ የበሉ በጎች ደግሞ በእረፍት ውሃ ዘንድ እንደገና ይመራሉ፣ ይጠጣሉ። የእረፍት ውሃ፣ የሰላም ውሃ፣ የጸጥታ ውሃ እና የነፃነት ውሃ፣ የእግዚአብሔር ቃል እነዚህን ነገሮች ሁሉ የሚወክል ነገር ነው። ስለዚህ እረኛ አንዱ ስራው በጎቹን መመገብ ነው። ጌታ ኢየሱስ ክርስቶስም አንዱ ትልቁ ስራው እኛን መመገባችንን ማረጋገጥ ነው። ይገርማችኋል ጌታ ኢየሱስ ክርስቶስ ለጴጥሮስ ሞቶ ከተነሳ በኋላ ደቀ መዛሙርቱ በሙሉ ተሰብስበው ጴጥሮስን ብቻ ይናገር ነበር ስምዖን ስምዖን ሆይ ከነዚህ ሁሉ አንተ እኔን ትወደኛለህን ብሎ ጠየቀው ስምዖን ጴጥሮስ ደግሞ አዎ ጌታ ሆይ እንደ ወደህ አንተ ታውቃለህ አለ ይህንም ባለበት ጊዜ ጌታ ኢየሱስ ክርስቶስ በጎቼን መግብ ግልገሎቼን ጠብቅ እንደገና ጠቦቶቼን መግብ ብሎ ነው የተናገረው። መግብልኝ ህዝቤን። ህዝቡን የሚመግበው እንጀራና ወጥ ሰርቶ ሳይሆን የእግዚአብሔርን ቃል ነው። የእግዚአብሔር ቃል ለህዝቡ በአግባቡ በትክክል በቅደም ተከተል ህዝቡ መመገብ አለበት። ይሄንን ነው ጴጥሮስ በኃላፊነት ተቀብሎ የነበረው። ይሄንን ደግሞ ያለው ማን ነው? ራሱ እረኛ የነበረው እኔ እረኛ ነኝ ያለው ጌታ ኢየሱስ ክርስቶስ ነው። በብሉይ ኪዳን ላይ በጣም በብዙ መንገድ እግዚአብሔር ህዝቡን የሚመግብ መሆኑን ብዙ ጥቅሶች ማየት ይቻላል። ኢሳያስ አርባ ላይ እዚህ አንድ ጥቅስ አለኝ። ኢሳያስ አርባ ቁጥር አስራ አንድ ላይ መንጋውን እንደ እረኛ ያሰማራል እግዚአብሔር፣ ጠቦቶቹም በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ብሎ በጎቹ መመገብ እንደሚያስፈልጋቸው ግልገሎቹ በሙሉ እንክብካቤ የምገባ እንክብካቤ እንደሚያስፈልጋቸው ሲናገር ታያላቸው። አንድ ነገር አስቡ። በጎች ካልተመገቡ ምን ሊሆኑ ይችላሉ? ይከሳሉ፣ ይደክማሉ እና ይሞታሉ። ስለዚህ ጌታ እኛ እንድንከሳ፣ እንድንሰለስል፣ እንድንዝል እና እንድንሞት አይፈልግም። ነፍሳችን የእግዚአብሔርን ቃል ምግብ መመገብ አለባት። ሶስተኛው ነጥቤ በዚህኛው ስር እረኛ በጎቹን ደግሞ ምን ያደርጋል? ይጠብቃል። አሁን እረኛ በጎቹን ያውቃል፣ እረኛ በጎቹን ይመግባል፣ እረኛ በጎቹን ደግሞ ምን ያደርጋል? ይጠብቃል። እረኛ ጠባቂ ነው በተፈጥሮ። ቅድም ስለ እረኝነት ስናገር ይህንን አስተውላችኋል በጎች ምንም ያህል ብርቱዎች የሆኑ ጠንካሮች የሆኑ ጠላቶች አሉባቸው። እኛ እኔ እንዳውም ከዚህ በፊት ድሮ ድሮ በቅርብ ያስተማርኩትን ነገር ስለ በጎችና ስለ ረኛ አንዲት እህት አስታውሳ ለእናት ስትነግራ ነበርና ድሮ እንደዚህ ብዬ ተናግር ያውቃለሁ። ነገሩ እውነት ነው። በጎች ከ20 ሜትር በላይ አያዩ። እንደዚህ እንደሆነ በተፈጥሯቸው ይታወቃል። በጣም ምናልባት 20 ሜትር ማሳነስ ቢሆን እንኳን እሺ 30፣ 50 ሜትር በሉት እና ከዛ በላይ ያለው ምንም ነገር አያውቁ አዩ። ስለዚህ እይታቸው በጣም ቅርብ ነው እና ከዛ በላይ ከዛ እስከ 30 እስከ 50 ሜትር የቀረበ ተኩላ፣ አንበሳ ቢመጣ በቀላሉ እንደሚጠቁ ማወቅ ትችላላችሁ። እራሱ ተፈጥሯቸው ማየት አይችልም። እና የበግ ጠባቂ በጣም አስፈላጊ ነው። በጎች ታዲያ ምን ያደርጋሉ? ሳር ይነጩ እና ሁል ጊዜ ነጨት ነጨት አድርገው ቀና ብለው ዙሪያቸውን ይቃኛሉ ማለት እረኛዬ አለወይ ብለው ያያሉ። እረኛቸው ካለ ተመልሰው እንደገና ምን ያደርጋሉ? ይነጫሉ ሳሩን እረኛ ማየት ማረጋገጥ ይፈልጋሉ። ይሄ ተፈጥሯዊ ነገር ነው። እና በጎች ጠላቶች አሏቸው። ጠላቶቻቸው ተኩላዎች፣ ቀበሮች፣ አንበሳዎች የመሳሰለው ነገር ዳዊት በጎቹን ሊበላ ድብ እና አንበሳ ሲመጣ ታግዬ አንበሳና ድብ ገድዬ በጎቼን አስጥያለሁ ብሎ ሲናገር መጽሐፍ ቅዱስ ላይ ተሰምቷል። እና ልክ እንደዚሁ እግዚአብሔር እኛን ከማናያቸው ጠላቶቻችን በጣም በሚገርም መንገድ ይጠብቀናል። እረኛው ጠባቂ ስለሆነ እግዚአብሔር አምላክም እኔና እናንተ ምን ያደርጋል ከጠላቶቻችን ከመንፈሳዊ ጠላቶቻችን ከስጋዊ ጠላቶቻችን ከልዩ ልዩ ጠላቶቻችን እግዚአብሔር አምላካችን ይጠብቀናል። እግዚአብሔር የማይጠብቀን ቢሆን ኖሮ ወዮ በሕይወት መኖር አንችልም ነበር። ስለዚህ እረኛ በጎች የመጠበቅ ኃላፊነት ችሎታ እና ክህሎት ስላለው ልክ የሰራዊቱ ጌታ እግዚአብሔር ጌታችን ኢየሱስ ክርስቶስም እንዲህ አይነት ስራ ነው ያለው እና ይሄ ጠባቂ እንዳለን እረኛ እንዳለን ማወቅ በጣም በጣም በጣም ጠቃሚ ነው። ያለንበት ዓለም እጅግ በጣም ክፉ እጅግ በጣም ማናቃቸው በማናቀው መንገድ ሊመጡብን የሚችሉ ጠላቶች ያሉበት ዘመን ጊዜ ትውልድ ነው። ቴክኖሎጂ በመንፈሳዊው ዓለም ውስጥ ያሻሻለው ምንም ነገር የለም። ብታምኑም ባታምኑ በመንፈሳዊው በሰውና በሰው ህይወት ዙሪያ በመንፈሳዊው ዓለም ያሻሻለው ምንም ነገር የለም። እንዳውም ነገሮች በሰለጠኑ ቁጥር ነፍሳችንን ከእግዚአብሔር የሚለዩ ነገሮች እየባሱ ነው እየሄዱ ያሉት እና በእነዚህ ሁሉ እረኛ እንዳለን ማወቅ እጅግ በጣም መባረክና መጠቀም ነው። ጌታ ኢየሱስ ክርስቶስ ስለዚህ ነው እኔ አለና ምንድን ነኝ መልካም እረኛ ነኝ። እኔ እረኛ ነኝ እጠብቃለሁ አውቃችኋለሁ፣ እጠብቃችኋለሁ፣ እመግባችኋለሁ፣ የሚያስፈልጋችሁን ነገር አደርግላችኋለሁ እያለ ነው እየተናገረ ያለው። አራተኛ ነጥብ አለኝ እና ፈጠን ፈጠን ብዬ በዚህኛው ስላይድ ላይ እነዚህን ነጥቦች ጨርሳቸዋለሁ እና ወደ ሌላው እመጣለሁኝ። እረኛው ሕመማቸውን ይፈውሳል። እኔ አንድ ጊዜ እንግሊዝ ሀገር ሙርስ የሚባል አካባቢ ሄጄ ነበር፣ ክሪስሎስ ከሚባል ወንድም ጋር ነው እና በጣም ጠፍ የሆነ አካባቢ ነው። ሰሜን ኢንግላንድ ውስጥ ነው ያለው። እስኮትላንድ ወሰን አካባቢ ነው ያለው። በጣም እልም ያለ ጠፍ አካባቢ። ጠፍ ማለት ምንም ሰዎች የማይኖሩበት እልም ያለ ቦታ ነው እና እንደ በረሃ የሆነ ነገር ነው። ግን የሆነ አትክልት ያለበት ነው። በጣም ብዙ ዋይልድ በጎች አሉ። ታውቃላችሁ፣ ዋይልድ በጎች እንዳሉ። ዋይልድ በጎች አሉ እንግሊዝ ሀገር። የማንም ያልሆኑ ማለት ዝም ብሎ የሚራቡ እና በእግራችን በጣም ረጅም መንገድ ከተጓዝን በኋላ አንድ ቦታ ላይ አንድ በግ ወድቆ አገኘን። በቃ ወድቋል፣ አይነሳም። እና አንድ ሁለት ቀን ከቆየ አውሬ የለም የሚበላቸው የለም። ግን አንድ ሁለት ቀን በዛ አይነት ሁኔታ ከቆየ ይሞታል። እና እረኛ የለም። ለእንደዚህ አይነት አደጋ በጎች ሊጋለጡ ይችላሉ። ወድቀው የማይነሱበት ጊዜ አለ። እና እኔና ያ ወንድም ብድግ አድርገን አቆም ነውና ይሄድ ይሁን አይሄድ ይሁን ብለን ስናይ ቱር ብሎ ሄደ። ግን መነሳት ነበረበት። በጎች ሊታመሙም ይችላሉ። አሁን እንደዚህ አይነት አደጋ ብቻ አይደለም፣ ይታመማሉ። አየር ሲለዋወጥ በሽታ ሊያጠቃቸው ይችላል እና የተለየ እንክብካቤ ያስፈልጋቸዋል። በጎች በሚታመሙበት ጊዜ እረኛቸው ምን ያደርጋል? ቢሰበሩ ስብራታቸውን ይጠግናል። ቢታመሙ ትክክለኛ ሕክምና የሚያገኙበት ቦታ ይወስዳቸዋል፣ ወይም ራሱ የሚችል ከሆነ ያክማቸዋል። ልክ እንደዚህ አይነት ስራ ጌታ ኢየሱስ ክርስቶስ ለነፍሳችን ይሰራል። ጌታ ኢየሱስ ክርስቶስ ነፍሳችን ታማ የራሷ ጉዳይ ብሎ ዝም አይልም። ይገርማቸዋል አይልም በፍጹም እረኛ። የበጌ ጉዳይ የራሱ ጉዳይ ነው ብሎ ሊተው እንደማይችል ጌታ ኢየሱስ የኔና የናንተን ጉዳይ የሚመለከት ነው። ህመማችንን ይፈውሳል። ሌላ ፈዋሽ ሰዎች አሉ እያሉ በያገሩ ግር ብለው ሲሄዱ እንመለከታለን። ፈዋሻችን ጌታ ኢየሱስ ክርስቶስ ቤታችን ራሳችን ጋር በጣም ቅርባችን እረኛችን እንደሆነ ማወቅ እጅግ በጣም ትልቅ ፈውስ እንደሆነ እንድታስቡ እፈልጋለሁ። መዝሙር መቶ ሶስትን ማንበብ አለብኝ። መዝሙር መቶ ሶስት ላይ ይህም በተመለከተ ነፍሴ ሆይ ይልና እግዚአብሔርን ባርኪ አጥንቶቼም ሁሉ የተቀደሰ ስሙን ነፍሴ ሆይ፣ እግዚአብሔርን ባርኪ፣ ምስጋናውን አትርሺ ይልና ኃጢአትሽን ይቅር የሚል ደዌሽን ሁሉ ምን የሚያደርግ የሚፈውስ ነው ብሎ ይናገራል። እግዚአብሔር የሕዝቡን ደዌ የበጎቹን ደዌ የሚፈውስ አምላክ ነው። የኃጢአት በሽታችንን ልዩ ልዩ በሽታችንን መዝሙር 147 ሁለትና 3 ላይ ደግሞ እንዲህ የሚል ቃል ተጽፎ ታገኛላችሁ። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸው የቆሰሉትንም ይፈውሳል፣ ሕመማቸውንም ይጠግናል። ታያላችሁ። እግዚአብሔር የሚባለው አምላክ እንደዚህ አይነት አምላክ ነው። መንፈሳዊ ሕመማችንን መንፈሳዊ ደዌያችንን መንፈሳዊ ስቃያችንን አይቶ ኦ የራስ ጉዳይ ነው ብሎ አይተወንም። እኛ በጎቹ ከሆንን ሁል ጊዜ ቅርብ ሆኖ ሊጠግነን፣ ሊፈውሰን፣ ሊጠቅመን፣ ሊንከባከበን ፈቃደኛና ታማኝ አምላክ እንደሆነ ማወቅ አለብን። ይሄ የረኛና የጌታ ኢየሱስ ክርስቶስ እውነት እንደሆነ እንድታስቡ ነው። አምስተኛ ነጥቤ ዚጋ ጌታ እረኛ ሸክማቸውን ያነሳል። የበጎችን ሸክም በጎች ልዩ ልዩ ሸክም ውስጥ የሚገቡበት ጊዜ አለ። ራሱ ጸጉራቸው ሲበዛ ከብዷቸው መንቀሳቀስ የሚያቅታቸው ጊዜ አለ። የራሳቸው የራሳቸው ተፈጥሮ ራሱ በእንደዚህ አይነት ጊዜ እረኛው መሸለቻ ጊዜዎች ይዘጋጁና እንትናቸውን ጸጉራቸው እንዲሸለት ይደረጋል። በእርግጥ ይሄ ሸክ ጸጉራቸው በሚበዛበት ጊዜ ልዩ ልዩ ተባዮችን የራሳቸው ቅማል፣ ቁንጫ ሊይዝም ስለሚችል በጣም ይጎዳቸዋል ይሄ ጸጉራቸው እና ስለዚህ ሁል ጊዜ ምን መሆን አለባቸው? ሸክማቸው ከላያቸው ላይ መነሳት አለበት። በእርግጥ ሸክማቸው ለሌላም አደጋ ያጋልጣቸዋል። እኔ መቼም አሁን ቴክኖሎጂ በጣም የሚገርም ነው። በጎችን በተመለከተ ምናልባት አንድ ዓመት አካባቢ ይሆናል ቤት አሳይቻቸዋለሁ መሰለኝ በዩቲዩብ ላይ እንስሶች በግ የሚበሉ እጽዋት የሚል ርዕስ አየሁኝና በግ የሚበሉ እጽዋት ሰምታችሁ ታውቃላችሁ? ነገሩ እንደዚህ ነው። በጎች በይሄ ቆንጥር እሾህ ባለበት አካባቢ ከሄዱ የቆንጥር እሾሁ ጸጉራቸው፣ በጣም ብዙ ከሆነ ጸጉራቸውን ጭምድድ አድርጎ ይይዘዋል። አይንቀሳቀሱም። ከዛ በኋላ ሀረጉ ይሄ የቆንጥር ሀረጉ ዙሪያቸውን ይተበትበዋል እና ተመጠው በቃ እዛ ጋር ደርቀው ተመጠው ሞተው ይገኛሉ እና እንደዚ አይነት አጋጣሚዎች አይቻለሁ እና አንዳንድ እረኞች በጎቻቸው ሲጠፉባቸው ቆንጥር ውስጥ ፈልገው ከዛ ከሾህ በነጥለው ያወጧቸዋል። በእርግጥ ሸክማቸውን ማንሳት አንዱና ዋነኛው ነገር እንደሆነ የታወቀ ነው። ጌታ ኢየሱስ ክርስቶስ ቶሎ የሚከበንን ኃጢአት የኃጢአት ሸክም የከባድ የሆነብንን የሚያስጨንቀንን ሸክም ለመውሰድ ፈቃደኛ ነው እና ሸክማችንን ያውቀዋል። ስጡኝ እኔ ልውሰድላችሁ ይላል። አንደኛ ጴጥሮስ ምዕራፍ አምስት ላይ እንደዚህ ተብሎ ተጽፏል። ከኃይለኛው ከእግዚአብሔር እጅ በታች እንግዲህ ራሳችሁን አዋርዱ ይልና ጴጥሮስ፣ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሸክማችሁን በሱ ላይ ጣሉት ብለው ይናገራል። እና እግዚአብሔር አምላክ ሸክማችንን ለማንሳት የሚያስጨንቅን ነገር ለማንሳት እውነተኛ እረኛ የሆነ እረኛ እንደሆነ ጌታ ኢየሱስ እንድናውቅ ምክንያቱ እሱ ስለሚወደንና ስለሚያስብልን ነው። የመጨረሻ ነጥቤ እዚህ ጌታ ኢየሱስ እረኛ ነው የሚለው ላይ ስድስተኛ ነጥቤ እረኛው በጎቹን ይሰበስባል። ቀን በመሸ ጊዜ በሜዳ ላይ የተበታተኑት በጎች ወደ ማደሪያቸው መሰብሰብ አለባቸው። ማንኛውም እረኛ የራሱን በጎች ውጪ እንዲያድሩ ለተኩላ፣ ለሌባ ለነፍሳቸው ጠላት አሳልፎ አይሰጣቸውም። ልክ እንደዚሁ ጌታ ኢየሱስ ክርስቶስ እውነተኛ በጎቹን ይሰበስባል። እዚህ ምድር ላይ ውጣውረዱ ብዙ ነው፣ ግን አንድ ቀን ጌታችን ሰብስቦ በዘላለም መንግስት ውስጥ ያስቀምጠናል። ይሄ የጌታ ኢየሱስ ክርስቶስ እረኝነት ስራ ነው። ግን በሚቀጥለው ነገሬ የምናገርበት የመልካም እረኛ ባህርያት ነው። ምክንያቱም ጌታ ኢየሱስ ክርስቶስ እኔ ብሎ የተናገረው መልካም ምንድነኝ ነው ያለው እረኛ ነኝ። ቁጥር 11ን አስተውሉ መልካም እረኛ እኔ ነኝ። መልካም እረኛ ስለ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነ በጎቹም የእሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ይሄ መልካም እረኛ አይደለም። ተኩላ ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ስለ በጎቹ ግድ አይለውም። ቁጥር 14ና 15 ላይ መልካም እረኛ እኔ ነኝ ብሎ ተናገረ እና ጌታ ኢየሱስ ክርስቶስ መልካም እረኛ ነው። መልካም የሚለው ነገር ቅጽል ነው በዚህ በመጽሐፍ ቅዱስ ቋንቋ እና በሰዋሰው ቋንቋ ማለት ጥሩ ማለት ነው እና የመጥፎ ተቃራኒ ነው መልካም ሌሎች እረኞች አሉ ጌታ ኢየሱስ ክርስቶስ የጠቀሳቸው መልካም ያልሆኑ ሙያተኛ ተብለው የተጠቀሱ እንደዛ አይደለሁም ነው ጌታ ኢየሱስ የሚለው መልካም ነኝ መልካም የሚለውን ዲፋይል ለማድረግ ከዚህ በፊት ሞክሬያለሁ፣ ምናልባት እዚህ ያልተናገርኩ ይሆናል። መልካም የሚለው የመጽሐፍ ቅዱስ ቃል ጥሩ ግን አት አዘ ሴም ታይም መስህብ ያለው ነገር ማለት ነው የሂብሩ ትርጉሙ እና ጌታ ኢየሱስ ክርስቶስ እኔ መልካም እረኛ ነኝ ሲል ጥሩ ነኝ፣ ግን ደግሞ የሚስብ ባህሪ ያለኝ መልካምነቴ የሚስብ ነው። ሪጀክት የሚያደርግ የሚያገል አይነት አይደለም። የሚለውንም ነገር ሁሉ ያካተተ ነው። ግን መልካም እረኛ ያሰኘው ጌታ ኢየሱስን ምንድን ነው የሚሉ ነገሮችን ብንጠቅስ አንድ ሶስት አራት ነጥቦችን ማየት እንችላለን። አንደኛ ጌታ ኢየሱስ ክርስቶስ በትጋቱ መልካም ነው፣ ትጉ እረኛ ነው። እነዚህ ሙያተኛ እረኞች አሉ፣ ሰነፍ እረኞች አሉ፣ ለገንዘብ ብቻ የሚሰሩ እረኞች አሉ። በተለይ በዚህ ዘመን እንደዛ አይነት ነገር የተለመደ ነው። ሰዎች ለገንዘብ ብቻ ነው ቤተ ክርስቲያን መጥተው የሚያገለግሉት፣ ለጥቅም ብቻ ነው። ጌታ ኢየሱስ ክርስቶስ በሰዎች ላይ ለመጠቀም ያሰበ አይነት እረኛ አይደለም፣ ትጉ የሆነ እረኛ ነው። በጣም የተጋ እያንዳንዱን እንቅስቃሴ የሚያውቅ ግድ የሚለው ስንፍና፣ ቸልተኝነት፣ ግዴለሽነት የሌለበት ነው። ጌታ ኢየሱስ ክርስቶስ ከዚህ የተነሳ ነው በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም እኔ እግዚአብሔር አለቅህም አልተውህም ተብሎ እንዲነገርለት የተደረገው እና ጌታ ኢየሱስ ክርስቶስ ትጉ ነው። እኛን በተመለከተ የሚተጋ አምላክ ነው። ቀጥሎ የምናገርበት ነጥቤ መልካም እረኛ ስራውን ይወደዋል። አሁን ቅድም በጥንቱ ዓለም እረኝነት በጣም የታወቀ ስራ ነው ብያችሁ ነበር። እረኛ የሚሆኑ ሰዎች ስራቸውን ይወዱታል። እዚህ እንግሊዝ ሀገርም የበግ እረኞች አሉ እና ይገርማቸዋል። ሌሊትም ቀንም ውጭ የሚያድሩ እረኞች አሉ ቤት ውስጥ እስካልተሰበሰቡ ድረስ እና ስራውን የሚወዱ ከተማ በፍጹም ለረፍት የማይመጡ እረኞች እንዳሉ ሰምቻለሁ እና ጌታ ኢየሱስ ክርስቶስ ሁል ጊዜ ልቡና ሀሳቡ ያለው በእኛ ላይ ነው፣ ማለት ስራውን ይወደዋል። ጌታ ኢየሱስ እረኝነቱን ይወደዋል። ለዚህ ነው እኔ መልካም እረኛ ነኝ ብሎ እየተናገረው። ይሄ የእረኝነቱን ስራ የማይወደው ቢሆን ኖሮ እኛ ሁላችንም እንጠፋ ነበር። ለዚህ ነው የእረኝነቱን ስራ ስለሚወደው መዝሙረ ዳዊት ላይ የሚጠብቅህ አይተኛም አያንቀላፋም እስራኤልን የሚጠብቅ አይተኛም የሚል ጥቅስ ተጽፎ የምናገኘው መዝሙር መቶ አንድ ላይ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይልና እግርህን ለመናወጥ አይሰጠው የሚጠብቅህ አይተኛም ለምን አንተን በመጠበቅ ደስ ይለዋል እነሆ እስራኤልን የሚጠብቅ አይተኛም ስራውን ይወደዋል አያንቀላፋም ኖ ኖ ዛሬ መተኛት አለብኝ፣ ማንቀላፋት አለብኝ፣ ዛሬ ደግሞ እስኪ ትንሽ ልረፍ፣ የራሳቸው ጉዳይ ራሳቸውን ይጠብቁ ብሎ አይተዋችሁም ነው የሚለው። እግዚአብሔር ይጠብቀሃል በቀን በቀኝ እጅ በኩል ይጋረድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት እግዚአብሔር ከክፉ ሁሉ ይጠብቀሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም ድረስ መውጣትና መግባትን ይጠብቃል። አያችሁ። መልካም እረኛ በጣም በጣም አስደናቂ የሆነ ስራውን የሚወድበት የመልካምነት ባህሪ አለው። ፍቅሩ መልካም አድርጎታል። ሀሳቡ መልካም አድርጎታል። ለእኛ መጠንቀቁ መልካም አድርጎታል። የእኛን ችሎታ ማወቁ መልካም አድርጎታል። ጌታ ኢየሱስ ክርስቶስ መልካም እረኛ ነው። እየገባችሁ ነው ብዬ አስባለሁ። ሌላው የምናገርበት ሶስተኛው ነጥቤ ከዚህ ጋር የሚሄደው መልካም እረኛ ጠቢብ ነው። እረኞች ከጥንት ጀምሮ እውነተኛ እረኞች ዝም ብሎ ሰዎች አልነበሩም። እኔ አንድ ጽሁፍ አንብቤ ያለው እንግሊዝ ሀገር በነበርኩበት ጊዜ እረኛ የሚሆን ሰው በጣም በጣም ብርቱ ጠንካራ ነው የሚል እና ጠቢብም ናቸው እረኞች። እና ሞኞች፣ እውቀት የጎደላቸው እና የማያውቁ ሰዎች አይደሉም። የበጎች እረኞች እና የእኛ እረኛ ደግሞ ከሰዎች በጣም የተለየ ነው። ባለሙሉ ጥበብ ነው። የሚያደርገውን የሚሰራውን ሁሉ የሚያውቅ ነው እና እግዚአብሔር አምላካችን ጥበብ የሞላበት እረኛ ነው። እኛ አሁን እዚህ አሜሪካ ያለነው ለምን ኢትዮጵያ ውስጥ አልነበርንም? አሁን ባለው ሰዓት እንደው ከፐርሰናል ጥያቄ አኳያ ማሰብ እንችላለን እና ይሄ የእረኛው ጥበብ ውጤት ነው። እግዚአብሔር አምላክ ነው እኛን እዚህ እንድንመጣ ያደረገው። በራሱ ጊዜ በራሱ ጥበብ የሚያደርገውን ነገር ከመጀመሪያው የመጨረሻውን ከመጀመሪያው የሚያውቅ በጣም አስደናቂ ነው እና የጠላታችንን ተንኮል፣ ሴራ፣ አቅጣጫ፣ አካሄድ፣ አመጣጥ ሁሉ በሙሉ የሚያውቅ ነው። አንዳንድ ጊዜ እኛ ሞኞች ነን። እግዚአብሔር ስለ እኛ የማያውቅ እየመሰለን ከሰዎች ጋር እንላተማለን በሰዎችን እንቀየማለን ቅሬታ ቂም ጥላቻ ውስጥ እንገባለን የማይረባ ነገር ውስጥ እንገባለን ግን እረኛችን ጠቢብ ነው በጠቢቡ እረኛችን ላይ መታመንና መደገፍ አለብን አራተኛ ይህ መልካም እረኛ ብርቱ ነው ከዚህ የተነሳ መልካም ነው በብርታት በጥንካሬ ማንም የሚወዳደረው የለም በጎች ደካሞች ናቸው ቅድም እንዳልኩት ተደናቅፈው ተኝተው ራሳቸውን ማንሳት የማይችሉበት ሁኔታዎች እኔ በአይኔ በብረቱ አይቻለሁ። ይሄኛው ብርቱ እረኛ ማንኛችንም በወደቅንበት ቦታ መጥቶ ብድግ አድርጎ ቁጭ ያደርገናል። ብንሰበር ብንጠፋ ተሸክሞን ወደ መንጋው ይለባልቀናል። ጌታ ኢየሱስ ክርስቶስ ልክ እንዲህ አይነት ባህሪ እንዳለው በአዲስ ኪዳን ላይ ተናግሯል። በጣም ያስባል። ከብርታቱ ከመልካምነቱ የተነሳ አንዱ በግ ቢጠፋ ዘጠና ዘጠኙን ትቶ እስከ መሄድ ድረስ ፍቅሩ በጣም አስደናቂ እንደሆነ ማስተዋል ትችላላችሁና ብርቱ ነው። በጣም ኃይለኛ ነው። እና በሰማይ በምድር ስልጣን ያለው እረኛ ነው። አምስተኛ የምናገርበት ለበጎቹ ልዩ ፍቅር አለው ጠቃቀሸዋለሁ። ፍቅሩ እንዲራራልን አድርጎታል እና ያስብልናል። የሚያስጨንቀንን ሁሉ ያውቃል። እኛ ፈቃደኞች ሆነን የሚያስጨንቀንን በሱ ላይ ለመጣል ከመጣን ሁልጊዜ የሚያስጨንቀንን ወስዶ በእርካታ በእፎይታ፣ በሰላም እና በደስታ ሊመራን ፈቃደኛ ነው። መልካሙ እረኛ የመጨረሻ ነጥቤ፣ ሙያተኛ አይደለም፣ የተቀጠረ ቅጥረኛ አይደለም ማለት ነው። አሁን እዚህ ጋ መልካም እረኛን ሲናገር ጌታ ኢየሱስ መልካም እረኛ እኔ ነኝ አለና፣ ነፍሴን ስለ በጎቼ አኖራለሁ ብሎ ራሱን እስከ መስጠት ድረስ የሚሄድ እና በእርግጥ የሰጠ እንደሆነ ተናግሯል ግን ሌላ አይነት እረኞች አሉ፣ ሙያተኛ የተባሉ ለጥቅማቸው ብቻ የሚሮጡ ከጥቅማቸው እስካልተነካ ድረስ እረኝነቱን የሚወዱ እነሱ፣ አደጋ ሲመጣ በጎቹም በሙሉ ጥለው ነው የሚጠፉት። እኔ እንደዛ አይነት አይደለሁም፣ ሙያተኛ አይደለሁም። ስለዚህ መልካም የሚለው ቃል ለይቶ የሚያሳየኝ አባባል ነው የሚለውን ነገር ነው እየተናገረ ያለው እና ጌታ ኢየሱስ ክርስቶስ መልካም እረኛ ነው። አሁን እዚህ ጋር እንግዲህ እኔ ስላይዴ ላይ ያለውን ነገር ጨርሻለሁ። አንድ ጥያቄ ጠይቃችኋለሁ። አሁን እናንተ ይሄ ጌታ ኢየሱስ ክርስቶስ እኔ ነኝ በሚሉ ንግግር ውስጥ የአራተኛ ደረጃ እያየን ያለነው መልካም እረኛ እኔ ነኝ የሚለውን ነው። እረኛችሁ ማን ነው? ጌታ ኢየሱስ ክርስቶስ ነው ወይስ ማን ነው? በእውነት ጌታ ኢየሱስ ክርስቶስ እረኛዬ ነው ብላችሁ ታምናላችሁ ወይ? ይህን ጥያቄ መጠየቅ አለብኝ። እረኛችሁ እንደሆነ የምታምኑ ከሆነ በጣም የተባረካችሁ ሰዎች ነው የምትሆኑት። ግን ብዙ ሰዎች እረኛቸው እግዚአብሔር ያልሆነ ብዙ ሰዎች አሉ። ሀሳባቸው እረኛቸው የሆነ የራሳቸው አመለካከት እረኛቸው የሆነ ይሄ ዓለምና በዓለም ውስጥ ያለው ፖፕላር ካልቸር እረኛቸው የሆነ በጣም ብዙ ሰዎች ነው ያሉት። በጣም ብዙ ሰዎች ፖፕላሩ ካልቸር ይሄ የታወቀው ባህል እና የተረገመው ባህል እረኛቸው እንዲሆን የሕይወታቸውን አቅጣጫ እንዲመራ ራሳቸውን የሚሰጡ በጣም ብዙ ሰዎች አሉ። ከነዚያ መካከል እንድትሆኑ እግዚአብሔር አይፈልግም። እግዚአብሔር አምላክ ብቻ ነው የእኛ እረኛ መሆን የሚገባው። እና እሱ መልካም እረኛ ነው። የእረኝነቱን በተለያየ አንጻርና ከተለያየ ሁኔታ ላሳያችሁ ሞክሪያለሁ። በሁሉ ነገር ጌታ ኢየሱስ ክርስቶስ ታማኝ እረኛ ነው። እናንተን መምራት ጀምሮ ከሆነ መንግስተ ሰማይ ሳያደርሳችሁ በፍጹም አይተዋችሁም። በዚህ ሰባራ ሰንካላ፣ በኃጢአት በታመመች ዓለም አሜሪካ ውስጥ እንደዚህ አይነት እረኛ ያስፈልገናል። ሌላው እረኛ ከንቱ ነው። ሌላው እረኛ አይጠቅምም። ሌላው እረኛ አያዋጣም። ሌላው እረኛ ሰባሪ ነው። ሌላው እረኛ ጥሎ ጠፊ ነው። ጌታ ኢየሱስ ግን ለዘላለም ከኛ ጋር ለመሆን ራሱን የሰጠ እረኛ ነው። ተመልከቱ ምን እንዳለ። ምንድን ያለው መልካም እረኛ እኔ ነኝ አለና፣ መልካም እረኛ ስለ በጎቹ ነፍሱን ይሰጣል። ሌሎች እረኞች እንደዚህ አያደርጉም። እኔ ግን ስለ በጎቼ ነፍሴን እሰጣለሁ ብሎ ነፍሱን ሙሉ ለሙሉ ሰጥቷል። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ስለ እኔና ስለ እናንተ ተሰቅሏል። ደሙን በቀራኒው መስቀል ላይ አፍስሷል። እንዴት እንደሚወዳችሁ በቋንቋ መግለጥ አልችልም። እንዴት እንደሚወደን በቋንቋ መግለጥ አልችልም። እሱ መልካም እረኛ ከመሆኑ የተነሳ ከበጎቹ ጋር ጥልቅ ግንኙነት እንዳለው ነው ደግሞ እንደገና እዚህ የገለጠው። ከአጠቃላይ መግለጫዎቹ ውጭ እዚህ ቃሉ ላይ ያለውን ስትመለከቱ አብ እንደሚያቀኝ፣ እኔም አብን እንደማቀው የራሴን በጎች አውቃለሁ እና በጎቼም ያውቁኛል። እነዚህ በጎቼ ደግሞ እኔ መልካም እረኛ ስለሆንኩ ድምጼን አሰማቸዋለሁ። ቁጥር 16 ላይ በጎቼ ድምጼን ይሰማሉ። እና ሌሎች በጎች አሉ አምጥቼ እደባልቃቸዋለሁ እዚህ። እና በጣም የሚገርም ነው። ከዛ እታች ወርዶ ደግሞ ለበጎቼ፣ ድምጼን ሰምተው ለሚከተሉኝ በጎቼ ልዩ የሆነ ስጦታ አለኝ። ስጦታ ምንድን ነው? የዘላለም ህይወት ነው። የዘላለምን ህይወት እሰጣቸዋለሁ አለና ለዘላለም ምን አያደርጉም? አይጠፉም። የጌታ ኢየሱስ ክርስቶስ በጎች ለዘላለም አይጠፉም። እናንተ የሱ ህዝብ የሱ በጎች ከሆናችሁ የምትሰሙት ድምፁን ነው። በድምፁ መሰረት ልክ በቃሉ ላይ የተጻፈውን ትከተሉታላችሁ። እሱን የምትከተሉ ከሆነ የዘላለም ህይወት ይሰጣችኋል። እሱን በመከተል የዘላለም ህይወት ከተቀበላችሁ ለዘላለም መጥፋት የሚባል ነገር አታዩም ማለት ሲኦል ውስጥ አትገቡም ማለት ነው እና በዚህ ምድር ላይ ሰዎችን ሊነጥቁ የኃጢአት በደል መተላለፍ ሰይጣን የነፍሳችን ጠላት ያሰፈሰፈበት ምድር ነው። ቅድም አንደኛ ጴጥሮስ ምዕራፍ አምስትን ጠቅሼ ላችኋለሁ እሱ የእረኞች አለቃ ነው ተብሎ የተጻፈበት ጋር እና ወረድ ብሎ ግን የባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል እና እንደዚህ የሚውጠውን ፈልጎ እንደሚያገሳ አንበሳ የሚዞር ጠላት ባለበት ውስጥ የተገባላቸው ቃል ኪዳን አለ። በጎች ጌታ ኢየሱስ ክርስቶስ እረኛ የሆናቸው ምንድን ነው የተገባላቸው ቃል ኪዳን? በጎቼ ድምፄን ይሰማሉ እኔ ያውቃቸዋለሁ ካለ በኋላ ይከተሉኛል ብሎ ቁጥር 28 ላይ እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን ብሎ ተናገረ። የሚገርም ነው። እንደዚህ አይነት የተስፋ ቃል የተሰጠን ሰዎች ነን። ጌታ ኢየሱስ ምናችን ከሆነ እረኛችን ከሆነ እና አሁንም ያንን የመጨረሻ ጥያቄ ልጠይቃችሁ። ጌታ ኢየሱስ እረኛችሁ ነው ወይ? አፋችሁም ሞልታችሁ አዎ ጌታዬ እረኛዬ ነው ትላላችሁ ወይ? እንደዛ ከሆነ መቼም ተባርካችኋል። እግዚአብሔር ይመስገን። ከጌታ እጅ ሊነጥቃችሁ የሚችል ኃይልም ስልጣንም ጉልበትም በዚህ ምድር ላይ የለም፣ በሰማይም የለም። ጌታ ኢየሱስ እረኛችሁ ከሆነ በደንብ ያስብላችኋል። ምንም አትጠራጠሩ፣ እሱ ያስብላችኋል። ጌታ ኢየሱስ እረኛችሁ ከሆነ ህመማችሁን ይፈውሳል። ጌታ ኢየሱስ እረኛችሁ ከሆነ ለዘላለም ይመራችኋል። ጌታ ኢየሱስ እረኛችሁ ከሆነ አስደናቂ በረከት ውስጥ ትገባላችሁ። ጌታ ኢየሱስ እረኛችን ከሆነ ስሙ የተባረከ ይሁን። እግዚአብሔር ይመስገን።